ማህደረ ዜና፣ ሰውየው ስለ ንግድ፣ ስለ ተፈጥሮ ጥበቃ፣ ስለ ፖለቲካ ይሁን ስለ ዓለም አቀፍ ውል ስምምነት እንደ ልዕለ ሀያል ሀገር መሪ ሳይሆን እንደ ለየለት አምባገነን ያሻቸውን ይናገራሉ፣ የፈለጋቸውን በሚሹበት ሰዓት ያደርጋሉም። ፕሬዚደንት ዶናልድ ትራምፕ አድናቂ ደጋፊዎቻቸው ይቦርቃሉ። ከግጭት ውጥረት፣ ጦርነት አትራፊዎች፣ ጥቅም ቃራሚዎች፣ እርዳታ ጠባቂዎች ይደግፏቸዋል። የዓለም አቀፍ መርህ ተገዥዎች ግን ይቃወሟቸዋል። እሳቸው ግን ቀጥለዋል። ልጓም ያገኙ ይሆን የትራምፕ አቋም? ያለመርህና የዓለም አቀፉ ማህበረሰብ መፍረክረክ ያፍታ ቅኝታችን ትኩረት ነው። አብራችሁን ቆዩ። 1994 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ያኔ የዓለም ፌዴራሊስት ማኅበር ይባል የነበረው የዩናይትድ ስቴትስ ድርጅት በጠራው ስብሰባ ላይ የክብር እንግዳ የነበሩት የአሜሪካ ፖለቲከኛ ጆን ቦልተን ተሰብሳቢዎችን መከሩ እንዲህ እያሉ የተባበሩት መንግስታት ድርጅት ብሎ ነገር የለም። ያለው በዓለም ላይ በቀረችው ብቸኛ ልዕለ ሀያል ሀገር በዩናይትድ ስቴትስ የሚመራ ዓለም አቀፍ ማህበረሰብ ነው። አላበቁም። ኒውዮርክ የሚገኘው የተባበሩት መንግስታት ድርጅት መስሪያ ቤት 38 ፎቆች አሉት። አስሩን ፎቅ ብታፈርሱት የሚያመጣው ለውጥ የለም። ቦልተን አሁን በሰባ ዓመታቸው የፕሬዝደንት ዶናልድ ትራምፕ የጸጥታ አማካሪ ናቸው። ቦልተን ከአሜሪካ ሌላ ሌላው ዓለም አሜሪካን ከመከተል ውጪ ዋጋም የለው ባሉ በ23ኛ ዓመቱ የዩናይትድ ስቴትስን የፕሬዝደንትነት ሥልጣን የያዙት ቱጃሩ ፖለቲከኛ ዶናልድ ትራምፕ አላማ፣ መርህ፣ ፍላጎታቸው የቦልተንን አይነት ቀኝ አክራሪ መሆኑን ደብቀው አያውቁም። We assembled here today are issuing a new decree to be heard in every city, America first. America first. አሜሪካንን ለማስቀደም ከሜክሲኮ ጋር የሚያዋስናትን ድንበር በግንብ ከማሳጠር ሙስሊሞች የሚበዙባቸው ሀገራት ዜጎች አሜሪካንን እንዳይረግጡ እስከ ማገድ ቀይ ህንዶች የሚባሉት የአሜሪካ አንጡራ ተወላጆች የእምነት ስፍራን አቋርጦ የሚያልፍ የነዳጅ ዘይት ቧንቧ ከመዘርጋት የታገዱ የከሰል ማዕድናትን እስከ መክፈት የሚደርሱ እርምጃዎችን ወሰዱ። ሁሉም በፕሬዚደንት ባራክ ኦባማ ዘመን የታገዱ ነበሩ። ኦባማ ኬር ይባል የነበረውን ለድሃው አሜሪካዊ የጤና ዋስትና የሚሰጠውን ደንብ ሙሉ በሙሉ ማገድ ቢያቅታቸው አዳከሙት። ፕሬዚደንት ትራምፕ የአሜሪካን ነባር የውስጥ መርህ በመገለባበጣቸው ይደገፋቸው እንጂ ከቴሌቪዥን ጫጫታ ባለፍ የተቃወማቸው አሜሪካዊ የለም። ምክንያታቸው ግን አንዳንዶችን በእርግጥ ያስገርማል አንዳንዴ እንደው ተራ በሆነ ደረጃ ፕሬዚዳንት ኦባማና ባለቤታቸው ቤተሰቡ ለመጀመሪያ ጊዜ አፍሪካ አሜሪካውያን ዋይት ሀውስ መግባታቸው ያበሳጫቸውና ያስቆጣቸው እነዚህ ቀኝ አክራሪ ኃይሎች እሳቸው ምንም አይነት ሌጋሲ እንዳይኖራቸው እሳቸው የእሳቸው አይነት ሌጋሲ እንዲጠፋ እየተፈለገ ነው የሚመስለው የብራስልስ ወኪላችን ገበያው ንጉሴ ትራምፕ ግን ቀጠሉም ዩናይትድ ስቴትስ ጃፓንን ጨምሮ ከእስያና ከፓስፊክ አካባቢ ሀገራት ጋር ያደረገችውን የንግድ ስምምነት አፈረሱ። የተናገራቸው የለም ዓለም ታህሳስ 2015 ፓሪስ ፈረንሳይ ላይ የተፈራረመው የአየር ንብረት ጉዳይ ውል ከ1997 ጀምሮ ሲደረግ የነበረ ንግግር፣ ድርድር፣ ውይይት ውጤት ነበረ። ዶናልድ ትራምፕ ግን አሽቀንጥረው ጣሉት። ሰኔ 2017 አሜሪካና ዜጎቿን ለመከላከል ያለብኝን ክቡር ኃላፊነት ለማሟላት ዩናይትድ ስቴትስ ከፓሪሱ የአየር ንብረት ስምምነት ትወጣለች። አድናቂ፣ ደጋፊ፣ አወዳሽ አጎንባሻቸው አጨበጨበላቸው። የተቀረው ዓለም ደነገጠም። አውሮፓዎች ብዙ ለመኑ። ትራምፕ ግን ቀጠሉ። ታኅሳስ 2017። ስለዚህ ኢየሩሳሌም የእስራኤል ርዕሰ ከተማ መሆኑን በይፋ እውቅና የሚሰጥበት ጊዜ አሁን መሆኑን ወስኛለሁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ የሚመሩት መንግሥት በትራምፕ ውሳኔ በእርግጥ አለቅጥ ፈነደቀም። ፍልስጤሞች ሰባ ዓመት እንደኖሩበት፣ ኃያሊቱ ሀገር ለሌላ እልቂት እንደማገደቻቸው በግልጽ አወቁት። ለካይሮ ሪያድ ገዢዎች በእርግጥ ካንገት ዝምታም ካንጀት ደስታ አይነት ነው የሆነው። ኢየሩሳሌምን እንደ ቅድስት ከተማው የሚያያት ዓለም ቅሬታውን፣ አውሮጳ እስያዎች ተቃውሟቸውን ማሰማታቸው አልቀረም። ትራምፕን ያገደ የለም እና ልክ ናቸው ወይም ልክነኛሉ። ውሳኔያቸው ዛሬ ገቢር ሆነ። የአሜሪካ ኤምባሲ ከቴል አቪቭ ወደ ኢየሩሳሌም ተዛወረ። ምዕራብ ኢየሩሳሌም ሲፈነጠዝ፣ ሲፈነደቅ፣ ሲጨበጨብ፣ ጋዛ ሰርጥ አስከሬን ይቆጠር ዋለ ይረገድ ገባ የሰባ ዓመት ዑደት የደም ጎርፍ ኢትዮጵያዊው እስራኤላዊ ጋዜጠኛና የፖለቲካ ተንታኝ ራህሚም አልአዛር እንደሚለው ግን የፍልስጤሞች ኩርፊያም ሆነ የሌሎቹ ተቃውሞ ከሳሚ ነው። በተለይ ኤምባሲው ከቴልአቪቭ ወደ ኢየሩሳሌም ማለፉ ቀደም የነበሩት የአሜሪካ ፕሬዚደንቶች ቃል ብዙ ጊዜ በመደጋገም ገብተው ስልጣን ተረከቡ በኋላ ግን ቸላ በማለት ተግባራዊ ሳያረጉ ቆይተው ነበር። አሁን ግን እኒህ ኤምባሲው ወደ ኢየሩሳሌም እንደርፍ አደርጋለሁ ብለው አሳወቁ። በእርግጥ እንዳልከው አንተም የእውነታ ፍልስጤሞች ተቃውመዋል። ይህም የሚጠበቅ ጉዳይ ነው። አኮርፈዋል። ለጊዜው ግን የኮርፌ ብዙ ጊዜ የሚቆይም አይመስለኝ ምክንያቱም ከአሜሪካ ውጭ የሚያደራድር ሰው ወይም ሀገር እንደሌለ ያውቃሉ። እስራኤል ከአሜሪካ ውጭ ሌላ አደራዳሪ እንደ ፈረንሳይ እንደ ጀርመን ወይም እንግሊዝ የመሳሰሉ ሀገሮች ሊቀርቡ አምና እስራኤል አትቀርብም ለመደራደር። የኢራንን የኒውክሌር መርሃ ግብር ለማስቆም በጸጥታው ጥበቃ ምክር ቤት ድምፅን በድምፅ የመሻር ስልጣን ያላቸው አምስቱ ሀያል መንግስታት ጀርመንን አስከትለው ድፍን 12 ዓመት ከኢራን ጋር ተደራድረዋል። ድርድሩ በ2015 በተፈረመው ውል ሲያሳርግ ለዓለም ሰላም ታላቅ ተስፋ ጠብን በድርድር ለማስወገድ ሕያው አብነት። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ በቅርቡ እንዳሉት ደግሞ ለዲፕሎማሲ ታላቅ ድል ነበረ። ትራምፕ ውሉን እንዳያፈርሱ ፕሬዚደንት ኢማኑኤል ማክሮንና መራሒተ መንግሥት አንጌላ ሜርክል ዋሽንግተን ድረስ ሄደው ተማጽነው ነበረ። ሰውየው ግን ፍንክቻ ባቢላ ልጅ አይነት አሉ። ግንቦት ስምንት ዩናይትድ ስቴትስ ከኢራን የኑክሌር ስምምነት መውጣቷን አስታውቃለሁ። ይህ ስምምነት ጨርሶ መደረግ አልነበረበትም። ከእስራኤልና ከሳውዲ አረቢያ በስተቀር የትራምፕን ውሳኔ ያልተቃወመ መንግሥት የለም። ውሳኔው እስራኤልና ኢራንን እያቆራቆሰ ነው። ቁርቁሱም ድፍን ሰባ ዓመት በአረብ አይሁድ ደም የጨቀየውን ምድር በአይሁድ፣ አረብ፣ ፋርስ ደም ያጥበዋል የሚል ስጋትም አሳድሯል። ጋዜጠኛና የፖለቲካ ተንታኝ ራህሚም እንደሚለው ግን እስራኤሎች ለምደውታል። ይህ አካባቢ እስራኤል ከተቋቋመችበት ጊዜ ጀምሮ፣ ከዚያም በፊት የሰባ አመት አስቆጥራለች። አንድም ቀን እረፍት ተገኝቶ አላውቅም እና የተለመደ ጉዳይ ሆኗል። አሁን የሚያስፈራ የሚያስደነግጥ አዲስ ነገር ሊፈጠር የሚል ሁኔታ አይደለም ያለው ሁሉም ያው ይሄ ነው እንግዲህ። ኖሯችን ይሄ ነው ያለንበት ሁኔታ። በዚሁ መቀጠል አለብን የሚል እምነት ነው ያለው ህዝቡ። ትራምፕ ለዓለም ሰላም በጋራ የመቆም መርህን እየደፈለቁ ዓለም አቀፍ ስምምነትና ውሎችን አፍርሰው ሲጨርሱ ሀገራቸውን እንዴት ሊመሯት እንዳቀዱ በግልጽ የሚታወቅ ነገር የለም። እስካሁኑ እርምጃቸው የሀገራቸው የቅርብ ወዳጆችን የምዕራብ አውሮፓ ሀገራትን ጭምር ማስበርገጉ ግን ሀቅ ነው። የብራስልስ ወኪላችን ገበያው ንጉሴ ከሁለተኛው የዓለም ጦርነት ፍጻሜ ወዲህ የነበረውን የዓለም መርህ ያዛባ ይለዋል። ከሁለተኛው ዓለም ጦርነት በኋላ ዓለም አቀፍ ችግሮችን በሰላማዊ መንገድ ለመያዝና አሜሪካ መር የሆነው የዓለም አቀፉ ህብረተሰብ የደረሰበትን ስምምነት በመካከለኛው ምስራቅም ከብዙ ጥረትና ድርድር በኋላ በአየር ንብረትም ከስንት ዓመት ድርድር በኋላ በንግድ ስምምነትም በሌሎችም አካባቢዎች የተገነባውን ዓለም አቀፍ ስምምነት እየጣሱ ያሉና አሜሪካ ከጓደኞቿ እና ከአጋሮቿ ተነጥላ በራሷ የመሄድ መንገድ የመረጠች ነው የሚመስለው። የትራምፕ የአሜሪካ ብቻ ትቅደም ሌላው ይከተል አይነት መርህ የአውሮፓ ኃያላን ሌላ አማራጭ እንዲያማትሩ ሳያስገድዳቸውም አልቀረም። እስካሁን የአሜሪካ ታማኝ ተሻራኪ የሆኑት እነ ፈረንሳይ፣ ጀርመንና ሌሎቹ የአውሮፓ ህብረት አባል መንግስታት ጸጥታን በማስከበሩ ረገድ ከአሜሪካ ጥገኝነት የተላቀቀ የራሳቸው ኃይል ለማቋቋም አንድ ሁለት ማለታቸው በራሳቸው ለመቆም ባይወስኑ እንኳ መፈለጋቸውን ጠቋሚ ነው። የትራምፕ መርህ በዚሁ ከቀጥለ ደግሞ የአውሮፓ ህብረት አባል መንግስታት ከብሪታንያ ከቻይናና ከሩሲያ ጋር ተቀራርበው ወይም ቤጂንግና ሞስኮን ትተው አሜሪካኖችን የሚፎካከር ሌላ ኃይል ሊፈጥሩ ይችላሉ ባዮችም አሉ። እንደገና ገበያው ንጉሴ፣ ቻይና በራሷ ተገዳዳሪ ናት። ዛሬ እንደድሮ አደለችም። ሩሲያ ተገዳዳሪ ናት። ምዕራባውያንና የአሜሪካ ተከታይ የነበሩትም ራሳቸው ከእንግዲህ እንደውም አሁን አሜሪካ መክዳት ነው የሚሉት ምክንያቱም ከአሜሪካ ጋር ሆነው የደረሱባቸው ስምምነቶች እነሱ አፈንግጠው ሲሄዱ ከእንግዲህ በአሜሪካ ጥገኝነት ወጥቶ እራሳቸውን እንደ ኃይል አድርገው አሜሪካንም ራሷን መቋቋም የሚችሉበትን መንገድ መፈለግ ውጪ ሌላ አማራጭ ያላቸውም እና ራሳቸውን ለማጠናከር እና ወደ ውስጣቸው ለማሰብ እንደውም ጥሩ አጋጣሚ ነው የሚሉ ኃይሎችም አሉ። ከእንግዲህ ወዲህ ከአሜሪካ ጋር የነበረው ጥገኝነት በተለይ በመከላከያ በኩል አደገኛ ነው እና ራስን መቻል ያስፈልጋል የሚለው ይሄ በመከላከያ በኩል ለመገንባት የሚደረገው እየተሄደበት ያለ ይመስላል። በሁለተኛ ደረጃ እንዳልከው በአየር ንብረቱ በኩል ይህንንም ራሳቸው ሊመሩ የሚችሉበትን መንገድ ተጠናክረው የሚቀጥሉ ነው የሚመስለው። ስምምነትም አለ። የህብረተሰቡም ድጋፍ አለ። የፍትህ አብነቷ፣ የዲሞክራሲ ቀንዲልቱ፣ የነፃነት ጠበቃይቱ ሀገር ዩናይትድ ስቴትስ አንድ ሰው በፈለገው ጊዜ የፈለገውን ሲያደርግባት ማየት መስማት የዓለም አስተባባሪ መሪቱ ሀገር በአንድ ሰው ውሳኔ ከዓለም ስትነጠል ማስተዋል ምርግጥ ግራ አጋቢ ነው። ወይም አንድም ስለዚያች አገር የሚባልና የሚነገረው ተረት ነው፣ ሁለትም ስለ አለም ስምምነት የሚነገረው ሀቅ ሐሰት ነው ማለት ነው። ነጋሽ መሐመድ ነኝ። ቸር ያሰማን።